የተወለደው ወሎ ከሚሴ እየተባለ በሚጠራው ትንሽ ከተማ ሲሆን ያደገው አዲስ አበባ ሾላ ላምበረት በመባል በሚታወቀው አካባቢ ነበር። ሙልጌታ ባተ የሙዚቃ ህይወቱን የጀመረው ሀረር ይገኝ በነበረው ጎሃ ምስራቅ በመባል በሚታወቀው የጦር ሰራዊት የሙዚቃ ባንድ ውስጥ በሊድ ጊታርና ኪቦርድ ተጫዋችነት ነበር። ከዛም በአዲስ አበባ የኦሮምኛ ዘፈኖችን በስቱዲዮ በመቅረጽ የሙዚቃ ማቀናበር ስራውን ጀመረ። ለረዥም የስራ ዘመን ያልተለየው ዜማና ግጥም ደራሲው ዘላለም መኩሪያ ሙልጌታ አባተ ለሙያው ያደረገው መስዋዕትነት ታላቅ ነው በማለት የስራ ዘመኑን ይገልጻል። ሲጀምርም ራሱ ሙልጌታን በብዛት የኦሮምኛ ዘፈኖችን ነበር የሚሰራው። ለመጀመሪያ ጊዜ እንግዲህ አማርኛ የጀመረው በእነ አበበት ህጋና በሰርጓለም ዘፈኖች ነው ወደ ካሴቷ ዓለም ማለት ነው። ከዛ በኋላ እንግዲህ የነ ፍቅር አዲስ የነ ታደሰ አለሙ፣ ከኔም ጋር ደግሞ የነ አሳ በለውን ማናልቦች ዲቦን እነ ማዲንጎን ስያሜ ያጣሁላት የሚለውን እንደዚህ ሪሚክስ በማድረግ ደግሞ የነ ታምራት ሞላት እንደዛ እንደዛ እያለው በርካታ ስራዎችን የሰራ ነው። ሮሃ ባንድ እያቆሙ ሲመጡ ቀጥታ የተረከበው ሙሉ ጌታ ነው ማለት ይቻላል። እንግዲህ በዛን ጊዜ ሰማንያዎች ውስጥ ነበሩ ደግሞ አዳዲስ ልጆች የወጡት እና የነዛን ሁሉ ስራዎች እንግዲህ ሙሉ ለሙሉ የነባሮችንም፣ የነዛንም፣ የኦሮሚያ ዘፈኖችንም ያኔ ጎልቶ የወጡበት ጊዜ ነበር እና በሙሉ ይሰራ የነበረው እና ተረክቦ በቃ ልክ አንድ ሲስተም ወደ ዋን ማን ባንድ የሄደው በሙሉ ጌታ ነው። እናም ይህን በርካታ ናቸው። እነ ፍቅር አዲስ፣ እነ ሀይልዬ፣ እነ አረጋው እራሱ፣ እነ ትግስታ ወርቅ፣ እነ መሰል ፈንታው፣ እነ ብርቱካን፣ እነ ግዛቸው ተሾመ፣ እነ ተስፋ ወርቅ እነዚህ በባህል ናቸው። ዘመናዊዎቹ ደግሞ እንደዚያ በጣም ብዙ የኮሌክሽን ዘሮች ደግሞ እነዚሁ ሁለት ወለላዎች ምናምን አባዎች ብርቱካን ፍሬዎች ምናምን እንደዚህ በርካታ ናቸው ብቻ፣ የትኛውን ብዙ ናቸው። በርካታ ሰዋል ሙልጌታ ባተ ታሟ አልጋ ከመያዙ በፊት በሙዚቃ ስራ በጣም ተጠምዶ እንደነበር እና ለራሱ ከሚሰጠው ጊዜ ሙዚቃ በመስራት የሚያሳልፈው ጊዜ ረዥም እንደነበር ዘላለም ይናገራል። ሙልጌታ ጌታ እንግዲህ ምንድን ነው በዚህ አስር አስራ አምስት አመት ተጎድቷል። በቃ የለም ምንም ነገር የለም ማለት ትችላለች። የሙሉ ጊዜ ሰራተኛ ሆኖ ነው ሙዚቃውን ይሰራ የነበረው ስራም ኖረም ክፍያም ኖረም አልኖረም ትንሽ ከተጎዳ በኋላ ነው ወደ ሐኪም ቤት የደረሰው። ምክንያቱም በቅርብ አልበምም ለማውጣት እያሰቡ ማስተር ጨርሶላቸው ቁጭ አሉ። አሁን ቆይ አሁን ማስተሩን እሰጣቸዋለሁ አሁን እያላቸው ነው ታሙ። እንኳን ቤቱ በትዕግስት አርፎ ህመሙን ሊያስታምም አልቻለም። ወይዘሮ ላይላ መሐመድ የሙልጌታ አባተ የህይወት አጋር ናት። በትዳር ዘመናቸውም ሁለት ሴት ልጆችና አራት ወንድ ልጆችን አፍርተዋል። ሙልጌታን ለሞት ያበቃው ህመም ምን እንደነበር ስትገልጽ መንንጃይትስ፣ ስኳር፣ ደም ግፊት ደግሞ ስትሮክ ሶስቱ ተደራረቡና ወደ ሶስት ወር አካባቢ ሁለት ወሩን በህክምና ያው ህክምና ደግሞ በጣም ውድ ስለሆነ ስላልተቻለ መጨረሻ ላይ የሚከፍ የሚከፈል ምናምን ጠፋ። በአምቡላንስ ወደ ሆስፒታል እንደሄደው ሁሉ ሳይሻለው እንግዲህ ምንም አቅም ስለሌለ በአምቡላንስ ወደ ቤት መጣና፣ በጣም ነው የሚያሳዝነው። ብታይ። የት ነበር ህክምናውን የሚከታተለው? መጀመሪያ በሚኒሊክ ሆስፒታል ነበርን። ከዛ ደግሞ ትንሽ ደግሞ ባስ ሲልበት ወደ ኮሪያ ሆስፒታል ሄድን። ኮሪያ ሆስፒታል ደግሞ እንደሚታወቀው ትንሽ አቅም ይጠይቃል። ገባሽ? ውድ ነው እኛ ደግሞ ያው ምንም ሌላ ገቢ የለንም። እሱ ነው የሚሰራው የሚያስተዳድረን። ያው አንዳንድ አርቲስቶች ገዛ ምክንያት ወደ ኮሪያ ሆስፒታል ሄደን እዛ የሚከፈል ሲጠፋ ጊዜ ምንም ሳይሻለው በስሪንጅ ነው ምግብ እንወስደው በአፍንጫው ላይ ቱቦ ተደርጎለት ነው። አይገላበጥም፣ እግሩ አይሰራም፣ እጁ አይሰራም፣ አንገቱ ቀና አይልም፣ ምግብ አይበላም። ትንሽ ትንሽ አጥሜት በስሪንጅ በአፍንጫው በኩል ነው የሚገባው። እንደዛ ትንሽ ሰው ሻል ብሎት ነው በእግሩ ከሆስፒታል ወደ ቤቱ የሚገባው አይደለም። እሱ ግን በአምቡላንስ በቀበቶ እንደተሳሰረ ወደ ቤት ገባ እንልሻለን። በአቅም እጥረት ምክንያት ከዛ ቤትም ገባን። ቤትም ደግሞ ያው ነርስም ከሌለ ትሪት የሚያደርግ የሚቆጣጠርልሽ ስኳሩን፣ ደምግፊቱን ምንም ምንም ነገር ስለሌለ በቃ ቤት ደግሞ አንድ ሀያ ቀን ምናምን አካባቢ ላይ ከኛ ከዛ እየደከመ እየደከመ መጣ። ያው ብዙ ምግብ ስላልበላ ያው ቅዳሜ ማታ አምስት ሰዓት ላይ እጄ ላይ ነው ያረፈው። ራቴ አንድ ቀን ሳይል የሚያሳዝን ነው። እንደ ሰው መኪና ሳይኖረው ቤት ሳይ ጥሩ ቤት ሳይኖረው ጥሩ ምንም ነገር ሳይኖር በጣም በጭንቀቱ ምኑም ነው ገባሽ። ስትሮክም የሆነበት ከባድ ጊዜ ነው ያሳለፍ ለሰው ይሰራል እንጂ ለራሱ ሆኖ አያውቅም። አንድ ቀን ለቤቱ ለራሱ ሆኖ አያውቅም። ጠበቃ ወደጋ አልቻለም። እንደ ልፋቱ ምንም የተጠቀመው ምንም እንትን ያለው ነገር የለም፣ ግን ያው በስራ እርካታ አለው። እኔ መታወቅ የምፈልገው በስራዬ ነው ይልሻል። እኔ ለገንዘብ ብዬም አይደለም የምሰራው፣ ስሜቴ ነው ሙዚቃ ህይወቴ ነው እንዳለ ነው። እንግዲህ ሰውን ሁሉ እንደረዳ ለዚህ ደረጃ ብዙዎቹን ታውቂያለሽ እንግዲህ አንቺ። ልነግርሽ አልችልም። ሲሞት ቤት ስጤፍ አልነበረንም። በቃ ይሄን ያህል ነው። ሙልጌታ አባተ ለሚያቀናብራቸው በርካታ የባህል ሙዚቃዎች ዜማና ግጥምን በመድረስ ከጎኑ ያልተለየው ተስፋ ብርሃን ስለ ሙልጌታ የመጨረሻዎቹ የስራ ዘመን እንዲህ ይገልጻል። ምሳሌ ሊሆን ይችላል፣ ግን የሙልጌታ ተዛ ሙ አይቻላል። ያው ስራ ነው እሱ ለሚያው የተፈጠረ በመሆኑ ሰዋትም ንጋጠባም፣ ያው ለሊት ተኛ በስተቀር እነሱ ስራው ላይ የሚያተኩረው ነው አትማታ ሲሰራ ነው የምንያውቁ የሙሉጌታ አባተ የሙዚቃ ቅንብር በቁጥር የሚታወቅ እንዳልሆነም ተስፋ ብርሃን ይናገራል። ሙሉጌታ እንግዲህ ሁለት ሺህ በላይ ሙዚቃ ሰርቷል። በአልበም ደረጃ ቁጥር የለውም። አሁን ቆጥሮ ይጨርሰዋል ብለሽ ነው። እንደዛ ነው። ግን በአልበም ደረጃ የሰራቸው ከሁለት መቶ አምሳ በላይ ድምፃውያን ናቸው። በአልበም ደረጃ እንግዲህ ነጠላ ዜማን ሁን ቆጥሮ ዘልቆት አምስት ሺህ የሚገምታል፣ ሶስት ሺ ይባላል። በትክክል ቁጥሩ አይታወቅም። ለድምፃዊ ይሁኔ በላይ ሁለት ሙሉ የሙዚቃ አልበሞቹን ሙልጌታ አባተ ነበር ያቀናበረለት። ሙልጌታ በጣም በጣም ጥሩ የተዋጣለት የኢትዮጵያ ሙዚቃ አቀናባባሪ መሆኑን ለእኔ በሰራለኝ ሁለት አልበሞች ውጤት ተገዝቤ ያለሁ። ሙልጌታ በተለይም ለኢትዮጵያ የባህል ሙዚቃ ልዩ ተሰጥኦ ያለው ያለው ነው። ከእኔም አልፎ በሌሎች ዘፋኞች አልበማቸው ላይ ሰማው በጣም ማደንቀው እጅግ በጣም በጣም እጅግ በጣም ጥሩ የሙዚቃ አቀናባሪ ነበር። በቅርብ ቀን አዎ፣ ከአንድ ወር በፊት በዚህ ካለነው አርቲስቶች መካከል በጣም ጥቂቶች ተገናኝተን መታመሙን ስንሰማ ትንሽ ገንዘብ ለማሰባሰብ ሞክረን እንደነበር ማስታወሳለሁ። ሙሉጌታ በጣም በጣም ጥሩ ሰው ነው። ለእኔ በጣም ጥሩ ሰው ነበር። ከዚህ ከአሜሪካን ሀገር ሄጄ በተጣበበ ጊዜ ደከመኝ ሰለችኝ ሳይል በአጭር ጊዜ ውስጥ ሰርቶ ያስረክበኝ የነበረ በጣም ታላቅ ባለሙያ ነበረ እና በጣም በጣም የማይገኝ እንቁ አቀናባሪ ነበር። ና ሙልጌታ እንግዲህ ቸሩ አምላካችን ነፍሱን በገነት ያኑሩልን ባለቤቱንም፣ መላ ቤተሰቡን ና አድናቂዎችን በሙሉ መጽናናቱን እንመኛለሁ። ለቤተሰቦቹ ና ለሙዚቃ ስራው አድናቂዎች በሙሉ መጽናናትን እንመኛለን። I'm a